ችሎቱ ለዛሬ የተሰየመው ከዚህ ቀደም የሕግ ትርጓሚ ያስፈልገዋል ያለውን የማስረጃ ወይም ምስክሮች የአቀራረብ ሁኔታ የፌዴሬሽን ምክር ቤት ትርጉም አዳምጦ ብይን ለመስጠት ነበረ። ሆኖም ግን ምክር ቤቱ ትርጓሚውን ስላላደረሰልን በማለት ተለዋጭ ቀጠሮ ለመያዝ መገደዱን አጥቷል። ሂደቱን ለማሳጠር ጠበቆች የክስ መቃወሚያቸውን ያነሱ እንደሆነ ከደንበኞቻቸው ጋር ተመካክረው ምላሽ እንዲሰጡ ችሎቱ የጠየቀ ሲሆን ጠበቆችም መቃወሚያውን እንደማያነሱ ገልጿል። ከጠበቆቻቸው አንዱ የሆኑት አቶ ወንድሙ ኢብሳ የችሎቱ ውሳኔ በደንበኞቻቸው ላይ ጉዳት ማድረሱን ለዶቼ ቬለ ተናግሯል። አሳልፎ ፌዴሬሽን ምክር ቤት መስጠቱ ሶስት ችግር ፈጠረ። አንደኛ መንግስት የተፋጠነና ቀልጣፋ ፍትህ ሰጣለሁ ብሎ እየተጋ ፍርድ ቤቶች ለዚህ እየተጋ አቃቢጎች አቃቢቦች ለዚህ እየተጉ፣ አንደኛ ፌዴሬሽን ምክር ቤት የካቲት ነው የላኩት፣ የዶክተሩን ብቻ ሳይሆን የሌሎች ነው። እስካሁን አንድ መልስ መጥቶ አላገኘም። አሁን ዛሬ መጥጠርሶ ነው ላሉትም አላገኘም። ስለዚህ በሙሉ ይሄ አስራ ዘጠነኛ ወንጀል ችሎት ከየካቲት ጀምሮ እስከዛሬ ያለውን ቀጠሮን እንቀርባለን፣ ፌዴሬሽን ምክር ቤት እንጠብቃለን። ፌዴሬሽን ምክር ቤት ደግሞ በራሱ ቢተረጉም የተረጉማለሁ ብልም አያሳስበን። ፌዴሬሽን ምክር ቤት ለማን አዘዘ ወይም ላከ? ለህገ መንግስት ጉዳዮች አጣሪ ጉባኤ ፒያሳ። ህገ መንግስት አጣሪ ጉባኤ ማለት ሰላሳ አባሎች አሉት ነው። በጣም የተለያየ ትልልቅ ኃላፊነት ያለባቸው ናቸው። በሶስት ወር በሁለት ወር እንደዚህ ነው የሚገናኙት። እዛም ጉዳይ አለ ሲመላለስ፣ አሁን ነው እንደውም ስራ በዛ ተብሎ በጣም ዘግይቶ ነው የምመላለሱት። ስለዚህ አንድ የተፋጠነ ፊት እንዳይገኝ ችግር ፈጥረዋል። ሁለተኛ የታሳሪዎቹን ዋስትና የሚከለክል ህግ ሆኖ ራሱ መተርጎም የሚችለው ማብት የተሰጠውን በአዋጅ አሳልፎ ለሌላ አካል መስጠቱ ችግር ይሆናል ችሎቱ ከዚህ በተጨማሪ ዶክተር ያዕቆብ ኃይለ ማርያም የህግ ጠበቃቸው ሆነው እያለ የማረሚያ ቤት ፖሊሶች እሳቸው ጋር እንደማያገናኟቸው ያቀረቡትን አቤቱታ ተመልክቶ ማረሚያ ቤቱ ጠበቃቸው ዶክተር ያዕቆብ ኃይለማርያም ማርያም እንዲጎበኟቸው እንዲያደርጉ ትእዛዝ ሰጥቷል በመጨረሻም የፌዴሬሽን ምክር ቤት ለተነሳዊ ህግ ትርጉም የሚሰጠውን ምላሽ ተመልክቶ ብይን ለመስጠት ለጥቅም 6 2010 ዓ ም ተለዋጭ ቀጠሮ ይዟል ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም